የአሜሪካ ድምፅ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የካቲት 22 2016 ዓ ም ዝግጅታችን ጀመረ። በባህር ዳር ከተማ እስከ ረፋድ በዘለቀው ከባድ የተኩስ ልውውጥ እንቅስቃሴዎች ቆመዋል። አዲስ አበባ ውስጥ ታስሮ የነበረው ፈረንሳዊ ጋዜጠኛ ትላንት ከሰዓት ተለቆ ወደ ሀገሩ ተመልሷል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ ጤና ይስጥልን በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በሱዳን ስልጣን ለመያዝ የሚታገሉ ፈጥኖ ደራሽ ወታደራዊ ኃይሎች እና ሚሊሻዎቹን አጋሮቻቸው ምዕራብ ዳርፉርን ሲቆጣጠሩ ፈጽመዋቸዋል የተባሉት ዘርን የለየ መጠነ ሰፊ ግድያና መድፈር የጦርና በሰብአዊነት ላይ የተፈጸሙ ግድያዎች ሊሆኑ እንደሚችሉ የተባበሩት መንግስታት ድርጅት ባለሙያዎች ያወጡት አዲስ ሪፖርት አመለከተ። ለመንግስታቱ የጸጥታው ምክር ቤት የቀረበና ዛሬ አርብ በአሶሼትድ ፕሬስ እጅ የገባው ሪፖርት አረቦች የሚበዙበት የፈጥኖ ደራሹ ጦር ኃይሎች በዳርፉር አፍሪካውያን ላይ የፈጸሟቸው ዘግናኝና አሰቃቂ የጭካኔ ገጽታዎችን እንደሚያሳይ ተመልክተዋል። የፈጥኖ ደራሹ ጦር የተወሳሰቡ የፋይናንስ ተቋማትን መረብ መጠቀምን ጨምሮ ከአምስቱ የዳርፉር ግዛቶች አራቱን እንደምን አድርጎ በቁጥጥር ስር እንዳዋላቸው በዘገባው በዝርዝር ማስቀመጡ ተገልጿል። ሱዳን በጦር ሰራዊቱ አዛዥ በጀኔራል አብዱልፋታ አልቡርሃን እና በፈጥኖ ደራሹ መሪ መሐመድ ሀምዳም ደጋሎ በሚመራው ጦር መካከል በተፈጠረ አለመግባባት ካለፈው ሚያዝያ ጀምሮ በከፍተኛ ቀውስ ውስጥ ትገኛለች። ከካርቱም ጎዳናዎች የጀመረው ጦርነት ወደ ሌሎቹ በርካታ የአገሪቱ አካባቢዎች መስፋፋቱ ሲነገር የዳርፉር ግዛት ግን ከሁሉም የተለየ መልክ መያዙ በዘገባው ተጠቅሷል። የፈጥኖ ደራሹ ጦር ኃይሎች በተለይም በአፍሪካውያኑ ማሳሊት በተባሉት ብሔረሰቦች ላይ የሚያደርሷቸው ጭካኔ የተሞላባቸው ጥቃቶች መበራከታቸው ተነግሯል። ለተባበሩት መንግስታት የጸጥታው ምክር ቤት የቀረበው ዘገባ ከ10 ዓመታት በፊት ከፍተኛ የዘር ማጥፋት በተፈጸመባት ዳርፉር ከፍተኛ ጥፋት እያደረሰ ነው ይላል። በዳርፉር እንደ ኤሮፓ አቆጣጠር ከ2005 ወዲህ እጅግ የከፋ ጥቃት የተፈጸመ መሆኑን የመንግስታት ድርጅቱ ሪፖርት አስታውቋል። ኬንያና ሄይቲ ዛሬ አርብ የደህንነት ስምምነት ተፈራርመዋል። በስምምነቱ መሰረት ኬንያ የተባበሩት መንግስታት ድርጅት በሄይቲ ወሮበሎች የሚያደርሱትን የወንብድና ጥቃት ለመከላከል ለሚያሰማራው የሰላም አስከባሪ ልዑክ አንድ ሺህ ፖሊሶችን ትልካለች። ኬንያ ውሳኔውን አስመልክቶ በአገር ውስጥ በፍርድ ቤት ለቀረበባት ተቃውሞ ስምምነቱ ምላሽ እንደሚሰጥ ተስፋ አድርጋለች። ኬንያ ፖሊሶቹን ለመላክ ፈቃደኛ የሆነችው ቀደም ሲል መሆኑ ቢገለጽም የኬንያው ከፍተኛ ፍርድ ቤት ውሳኔው ሕገ መንግስቱን የጣሰ ነው ሲል አግዶት ቆይቷል። ፍርድ ቤቱ አያይዞም ውሳኔው ተግባራዊ መሆን የሚችለው በሁለቱም አገሮች መካከል የተፈረመ የመሳ ለመሳ ስምምነት ሲኖር ብቻ ነው ብለዋል። በዚህ መሰረት የኬንያው ፕሬዚደንት ዊሊያም ሩቶና የሄይቲው ጠቅላይ ሚኒስትር ኤሪየል ሄንሪ መሳ ለመሳ ነው የተባለውን ስምምነት ዛሬ የተፈራረሙ ሲሆን ቀጣዩ የስምሪት ዝርዝር ምን መሆን እንደሚገባም ተወያይተዋል። የቦምብ ጥቃት ዛቻ የደረሰባቸው የዚምባብዌው ፕሬዝደንት በረራቸውን አቋረጡ። በአንድ ዓለም አቀፍ ጉባኤ ላይ ለመሳተፍ ዛሬ አርብ ወደ ቪክቶሪያ ፎልስ ከተማ በአውሮፕላን እየተጓዙ የነበሩት የዚምባብዌ ፕሬዝደንት ኤምርሰን ምናንጋዋ በረራቸውን አቋርጠው ከመዳረሻቸው ሳያርፉ ተመለሱ። ፕሬዝደንቱ ጉዟቸውን ያቋረጡት ባለስልጣናት ከተረጋገጠ ምንጭ የቦምብ ጥቃት እንደሚካሄድባቸው የሚገልጽ ኢሜይል ከደረሳቸው በኋላ ነው። የፕሬዝደንቱ ቃል አቀባይ ጆርጅ ቻራምባ ዛሬ በሰጡት መግለጫ እንደተናገሩት ፕሬዚደንቱ ቪክቶሪያ አውሮፕላን ማረፊያ እንደደረሱ የቦምብ ጥቃት እንደሚጠብቃቸው የሚገልጽ ኢሜይል የደረሳቸው መሆኑን አረጋግጠዋል። ለጥንቃቄ ሲባል የአገሪቱ ደህንነት በአሁኑ ወቅት በከፍተኛ ደረጃ ተጠንቀቅ ላይ እንዲሆን መደረጉን ቃል አቀባዩ ገልጸዋል። የስጋቱ ምንጭ እየተጣራ እንደሚገኝና ሲጠናቀቅ ይፋ ስለሚደረግ እንደሚደረግ አስታውቀው እስከዚያው ድረስ ሕዝቡ እንዲረጋጋ ቃል አቀባዩ በመግለጫቸው አሳስበዋል። በርካታ ዓለም አቀፍ ጉባኤዎች የሚካሄዱባት የቪክቶሪያ ከተማ የዚምባብዌ ዋነኛይቱ የቱሪስት መዳረሻ ስትሆን ሀገሪቱን ከዛምቢያ ጋር በሚያዋሰነው ድንበር አጠገብ ከሀራሬ በ900 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ፕሬዚዳንት ምንጋንጓዋ ሲያመሩ የነበረው የደቡብ አፍሪካ ሀገሮች ዓለም አቀፍ የታዳሽ ኃይል ጉባኤ መዝጊያ ስነ ስርዓት ላይ ለመገኘት ነበር። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስራኤል ትላንት ሐሙስ በጋዛ ፈጽመዋለች በተባለ ጥቃት 112 ፍልስጤማውያን መገደላቸውና ቁጥራቸው የበዙ ሰዎች መቁሰላቸውን የዓይን እማኞችና የጋዛ ጤና ጥበቃ ሚኒስቴር አስታውቋል። ሰብአዊ እርዳታን ለመቀበል በተሰባሰቡ ፍልስጤማውያን ላይ ነው መባሉ ዓለም አቀፍ ውግዘት አስከትሏል። እስራኤል ፈጽመዋለች የተባለውን ጥቃት ያስተባበለች ሲሆን ሰዎቹ የሞቱት በተፈጠረው መተረማመስ በደረሰው የእርስ በርስ መረጋገጥና ከትርምሱ ለማምለጥ ሲሸሹ በነበረው የእርዳታ መኪኖች ተገጅተው ነው ብላለች። የጋዛ ሆስፒታል ባለስልጣናት መጀመሪያ ላይ በሰጡት መግለጫ የእስራኤል ጥቃት የደረሰው በጋዛ ከተማ ምዕራባዊ ክፍል አልናቡሲ የትራፊክ አደባባይ ላይ በተሰባሰቡ ፍልስጤማውያን ላይ ነው ብለዋል። የአይንማኞች ደግሞ ወደ ኋላው ላይ እንደተናገሩት እርዳታ ከተጫነባቸው መኪኖች ላይ ዱቄትና የታሸጉ ምግቦችን ጎትተው ለመውሰድ በተሰባሰቡት ሰዎች ላይ የእስራኤል ወታደሮች ተኩስ መክፈታቸውን ተናግረዋል። የእስራኤል ባለስልጣናትም መጀመሪያ ላይ በሰጡት መግለጫ ወታደሮቹ ተኩሱን የከፈቱት እርዳታ ወደ ጫኑት ተሽከርካሪዎች የተንጋጉ ሰዎች አስጊ ናቸው ብለው ስላሰቡ መሆኑን ተናግረዋል። በቅርብ ሳምንታት ውስጥ ጋዛ የደረሰው የእርዳታ እህል እጅግ አነስተኛ በመሆኑ ረሃብ ጠንቷል። የተባበሩት መንግስታት ድርጅትም ከፍተኛ ረሃብ አደጋ እንደሚከሰት አስጠንቅቋል። የዋይት ሀውስ ቃል አቀባይ ኦሊቪያ ደልተን ለጋዜጠኞች እንደተናገሩት በቅርቡ የተፈጸመው ክስተት መጣራት ይኖርበታል ያሉ ሲሆን፣ በሰሜን ጋዛ የተፈጸመውን ድርጊት በጣም አስደንጋጭና በእጅጉ የሚያሳስበን ነው ብለዋል። በመጨረሻም የሩሲያው ተቃዋሚ መሪ አሌክሲ ናቫልኒ የቀብር ስነ ስርዓት ተፈጸመ። ከሁለት ሳምንት በፊት በሩሲያ እስር ቤት ውስጥ ሕይወቱ ያለፈው የሩሲያው ተቃዋሚ መሪ አሌክሲ ናቫልኒ የቀብር ስነ ስርዓት በከፍተኛ የፖሊስ ጥበቃ ስር በሺዎች የሚቆጠሩ ሰዎች በተገኙበት ዛሬ አርብ፣ ሞስኮ ውስጥ ተፈጽሟል። አስክሬኑን ወደ ቤተ ክርስቲያኑ ሲዘልቅ ከውጭ ይጠባበቁ የነበሩት ሰዎች በከፍተኛ ጭብጨባ በታጀበ ድምፅ ናቫልኒ ናቫልኒ በማለት ሲጮሁ ታይተዋል። ናልቫኒ ወላጆችና ሌሎች ሰዎች ከተከፈተው ሳጥን ውስጥ የነበረውን የናልቫኒን አስክሬን ሲደባብሱና ሲስሙ ተስተውለዋል። ከአጭር ጊዜ ለአጭር ጊዜ ከተካሄደው የቀብር ስነ ስርዓት በኋላ በሺዎች የሚቆጠሩ ሰዎች ከቤተክርስቲያኑ ክርስቲያኑ በመውጣት ሌላ ከፍተኛ የፖሊስ ኃይል ወደ ተሰማራበት የቦሪስ ሱኮይ መካነ መቃብር አምርተዋል። የሩሲያ ባለስልጣናት እስካሁን የ48 ዓመቱ ናልቫኒ የሞተበትን ምክንያት አልገለጹም። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ የካቲት 22 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቲቪ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ ጋብዛለሁ። አሁን ወደ ቀዳሚው የአብየርስ ዘገባ እንለፍ። በአማራ ክልል ርዕሰ መዲና በባህር ዳር ከተማ ዙሪያ ባሉ አካባቢዎች ዛሬ አርብ ከማለዳ ጀምሮ እስከ ረፋድ ሲካሄድ የቆየው ከባድ የተኩስ ልውውጥ ተከትሎ በከተማዋ መደበኛ እንቅስቃሴ መቆሙን ነዋሪዎች ገለጹ። የአሜሪካ ድምጽ ያነጋገራቸው የአፄ ቴዎድሮስ ክፍለ ከተማ ወይም በተለምዶ አባይ ማዶና የዳግማዊ ምኒልክ ክፍለ ከተማ ወይም በተለምዶ ልደታ ተብለው የሚጠሩ አካባቢ ነዋሪዎች ዛሬ ከማለዳው አንስቶ ከፍተኛ የከባድ መሳሪያ ድምፅ ሲሰሙ ማርፈዳቸውን ገልጸዋል። በአሜሪካ ድምፅ ዘጋቢዎች የተጠናቀረውን ዘገባ አስማማየ ነው ያቀርበዋል። በባህር ዳር ከተማ ዙሪያ ዛሬ አርብ ከማለዳ አንስቶ የተኩስ ድምፅ ሲሰማ ማርፈዱን ነዋሪዎች ተናግረዋል። አንድ ከሀያ ሁለት ደቂቃ ጀምሮ ተኩስ ሰማን እስከ ንጋቱ አንድ ሰዓት ከሀምሳ ድረስ በጣም ተኩስ ነበረ። አምስት ከሀያ አምስት እስከሚሆን ድረስ እስካሁን ይኸው እስካሁን ይቷለች። አምስት ሰዓት ከሀያ አምስት እስከሚሆን ደርሶ እስካሁን ይችዋል እስካሁን ተኩስ ከሌሊቱ አስር ሰዓት ጀምሮ ያው ተኩስ እስካሁን ድረስ ከአራት ሰዓት አካባቢ ድረስ ሲለዋወጥ ነው የቆየው። አሁን ግን የተወሰነ ትንሽ በረድ ብሏል። አልፎ አልፎ አልፎ ነው ተኩስ ያለው። እኛ አሁን አልወጣንም። ይኸው ቤታችን ዘግተን ቤት ነው የተቀምጠን ያለው ነው እንቅስቃሴ ምናምን ስለፈራን ተኩስ ስላለ ቤታችን ላይ ነው ያለ ነው ወት አስራ አንድ ሰዓት ነው እኛ ወደ ስራ የሰማነው ያወቅነው ነገር የለም። ወደ ስራ ልንወጣ ያን የተዘጋጅን ባለንበት ሰዓት ነው የተከፈታል። ያው እንግዲህ እንደ ይሄ ቤት እኛም ነበርን ቤት ነበርን፣ አልወጣንም። ያው ስጋት ቀጠና ነበርን ነበር ነው። ተኩሱም ከባድ ነበር የሚለ እኛም ቤት ሆነ በየትኛው አቅጣጫ ምን ይሆን፣ በየትኛው አቅጣጫ ምን ይሆን ያወቅነው ነገር የለም። ያው ከቤት ነው ያልነው። የአማራ ክልል መንግስት ዛሬ ባወጣው መግለጫ ክልሉ ውስጥ ሕግ የማስከበር ዘመቻ በተሟላ ሁኔታ እየተካሄደ ነው ብሏል። የመከላከያ ሰራዊትና የክልሉ የጸጥታ ኃይሎች ባህር ዳር ውስጥና በዙሪያው እያካሄዱት ነው ባለው በዚህ ዘመቻ ጽንፈኛ ሲል የጠራውን ኃይል ቤት ለቤት እያሰሱና እያጸዱት ናቸው ብሏል። የአሜሪካ ድምፅ ያነጋገራቸው ባህር ዳር ውስጥና በአካባቢው የሚንቀሳቀሰው ፋኖ ታጣቂ ቡድን ቃል አቀባይ መሆናቸውን የገለጹልን አቶ መንግስቱ አማረ የመንግስቱን መግለጫ ፕሮፓጋንዳ ነው ሲሉ አጣጥለውታል። ስለዚህ በየቦታው ተቆጣጠር ናቸው ደመሰስ ናቸው የሚለው ሕዝብን ለማሳሳት የተደረገ የውሸት ዜና እንጂ አንድም የተደመሰሰ ሰራዊት የለም። አንድም በቁጥር ያደረጉት የፋኖ አባላት የለም። ባህር ዳር ውስጥ መደበኛ እንቅስቃሴ መቋረጡን ነዋሪዎች ነግረውናል። የለም እንቅስቃሴ የለም። ዝም ብሎ ቤት ነው። ወደ ዳሪ ስንወጣ እንደውም በየእንትኑ ያሉ አድማ መታኝ ተመለሱ ብለው ነው ያስገቡና አባቴን ወደ አዲስ አበባ ዥሌር ነበረ ፕሌን ነበር የሚሄደው በረረው ሁለት ሰዓት አካባቢ ነበረ። ግን ተኩሶ የተጀመረው ቢያንስ አስራ አንድ ሰዓት አስር ሰዓት አካባቢ ነበር እንደዚያ ተኩሶ የተጀመረው። ሆስፒታል ነበረ፣ ወደዚያ ነበር ልንሄድ የነበረው። በዚህ የተነሳ ዛሬ ቀርተናል። ሰው በፍራቻ ውስጥ ሆኖ ውጭ ላይ ነው ያሉ አብዛኛው አሁን መስመሮች አካባቢ በዚህ ኮበሎች በተለይ ዋና አስፋልት መንገዶችን ብዙም ደፍሮ አይቀርብም። ፍራቻ አለበት። በኮብል በከተማ ውስጥ ለውስጥ ባሉ ኮብሎች ግን ማህበረሰቡ ውጭ ላይ ነው አብዛኛው ሰው ያለ። ከዛ ውጭ ግን እኔም ወጥቼ ነበር አይቼዋለሁ። ከተማውን ዞር ዞር ብዬ አይቼዋለሁ። ህዝቡ አብዛኛው ውጭ ላይ ነው ያለ። ውጥረቱ አለ። ምንም አይነት ኃይል ግን የለም ከሁለቱም ወገን። እኔ ብዙ ቦታዎች የከተማ ዙሪያ ላይ ተዟዙሪያለሁ። አሁን ምንም አይነት የታጠቀ ኃይል የለም። የተኩሱ ድምፅ ከባህር ዳር ከተማ በቅርብ ርቀት አልፎ አልፎ አሁንም ድረስ እየተሰማ ነው። ሰዎች ጥቆማ እንደሰጡን እንግዲህ፣ እኛ እዚህ ስለሆነ ወደ አሙሲት መስመር ከባህር ዳር ከተማ ወጣ ብሎ ወደ ጎንደር መስመር የምንሄድበት ዘንዘል ማን አልፈን አሙሲት የሚባል ከተማ አለ። ወደ እሱ አካባቢ የምንሰማው ድምፅ እዛ አካባቢ እንደሆነ የምንደውላቸው ሰዎች እየነገሩ ነው። በክልሉና ባህር ዳር ውስጥ እየተከናወነ ስላለው ሁኔታ ማብራሪያ ለማግኘት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩን ዶክተር ለገሰ ቱሉን አግኝተን ለማነጋገር ያደረግነው ጥረት አልተሳካም። አድማጮች፣ ቀደም ሲል የሰማችኋቸው ያነጋገርናቸው የአማራ ክልል ነዋሪዎች ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ ጠይቀዋል። እየተከታተላችሁት ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይርስ ዘገባውን ነበር። የትንታኔው መጽሄት ይቀጥላል። በአዲስ አበባ ለአንድ ሳምንት በእስር የቆየው ፈረንሳዊ ጋዜጠኛ አንቷን ጋሊንዶ ትላንትና ሐሙስ ከእስር መለቀቁን የጋዜጠኞች መብት አሟጋች ድርጅት ሲፒጂ አስታወቀ። አብረዋቸው የታሰሩት የኦሮሞ ነጻነት ግንባር ወይም ኦነግ የፖለቲካ ኦፊሰር የሆኑት አቶ በቴ ኡርጌሳ ግን በዛሬው ዕለት ፍርድ ቤት ቀርበው ተጨማሪ የምርመራ ጊዜ ተጠይቆባቸዋል። በጉዳዩ ላይ የሲፒጂን የአፍሪካ ፕሮግራም ኃላፊ አነጋግረን ያጠናቀር ነው ዘገባ ተከታዩ ነው። አፍሪካ ኢንቴሊጀንስ ለተሰኘ ተቀማጭነቱ በፈረንሳይ የሆነ የዜና ድህረ ገጽ ዘጋቢ የሆነው አንቷን ጋሊንዶ ትላንት ከሰዓት በኋላ ከእስር እንደተለቀቀ ወዲያው ወደ ፈረንሳይ መመለሱን የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ የአፍሪካ ፕሮግራም ኃላፊ አንጀላ ኩንታል ለአሜሪካ ድምጽ ገልጸዋል። ትናንት ከሰዓት ወደ አመሻሹ ላይ ነው ከእስር ከተለቀቀ በኋላ አርብ ጠዋት ወደ ፓሪስ ተመልሷል። በእርግጥ እንደተለቀቀ ምሽቱን እንዲበር ነበር የታሰበው። ሆኖም በበረራ መዘግየት ምክንያት አርብ ጠዋት ድረስ መቆየት ነበረበት። ጋሊንዶ ወደ አዲስ አበባ የተጓዘው ከቀናት በፊት በአዲስ አበባ የተካሄደውን የአፍሪካ ህብረት ጉባኤና በፖለቲካ ጉዳዮች ዙሪያ ዘገባ ለመስራት መሆኑን የሚሰራበት የሚዲያ ተቋም እስሩን አስመልክቶ ባወጣው መግለጫ አስታውቆ ነበር። ኢትዮጵያ ውስጥ መዘገብ የሚያስችለው የጋዜጠኝነት ቪዛ መያዙንና ከኢትዮጵያ ሚዲያ ባለስልጣን አስፈላጊውን ፈቃድ ማግኘቱንም አመልክቷል። ጋሊንዶ አዲስ አበባ በሚገኘው ስካይላይት ሆቴል ውስጥ በቁጥጥር ስር የዋለው የኦሮሞ ነጻነት ግንባር ወይም ኦነግ የፖለቲካ ኦፊሰር ከሆኑት አቶ በቴ ኡርጌሳ ጋር ቃለመጠይቅ እያደረገ በነበረበት ወቅት ነው። ጋሊንዶ በቁጥጥር ስር ከዋለ በኋላ አብረውት ከታሰሩት አቶ በቴ ጋር ቅዳሜ የካቲት 16 2016 ዓ ም በአዲስ አበባ ከተማ አስተዳደር ቦሌ ምድብ ችሎት ቀርበው የነበረ ሲሆን ከሁለት ታጣቂ ቡድኖች ጋር በመዲናዋ አመፅ ለመቀስቀስ በማሴር መከሰሳቸውን ኩንታል ለአሜሪካ ድምጽ ገልጸው ነበር። በጋዜጠኛው የሞባይል ስልክ ላይ ምርመራ ለማድረግና ተባባሪ ተጠርጣሪዎችን ለመያዝ ፖሊስ ተጨማሪ ቀናት እንዲሰጡት በጠየቀው መሰረት ፍርድ ቤቱ የአንድ ሳምንት የምርመራ ጊዜ የፈቀደ ሲሆን ጋዜጠኛው በዛሬው ዕለት በፍርድ ቤት እንዲቀርብ ቀነ ቀጠሮ ተሰጥቶት ነበር። ሆኖም በቀጠሮ ቀን ዛሬ ብቻቸውን በፍርድ ቤት የቀረቡት አቶ በቴ ተጨማሪ የአምስት ቀን ምርመራ ጊዜ እንደተጠየቀባቸውና ፖሊስ ጋሊንዶን በዋስትና መልቀቁን ለፍርድ ቤት መናገሩን በፍርድ ቤቱ የተገኙና ስማቸው እንዳይጠቀስ የጠየቁ ምንጭ ለአሜሪካ ድምፅ ተናግረዋል። በዋስትና ከእስር ቢወጣ ኖሮ ከሀገር መውጣት አይችልም ነበር ያሉት ኩንታል ግን ጋሊንዶ ከእስር የተለቀቀው በዲፕሎማሲያዊ ጥረት መሆኑን ይገልጻሉ። በግልጽ እንደሚታየው የፈረንሳይ ዲፕሎማሲ በጉዳዩ ላይ ገብቶበታል። ሆኖም ቃለ መጠይቅ ሲያደርግላቸው የነበሩትና አብሮት የታሰሩት ፖለቲከኛ ግን እስር ቤት ቀርተው ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ጋዜጠኛው መፈታቱን አስመልክቶ ሲፒጄ ባወጣው መግለጫ የተቋሙ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞም የጋሊንዶ መፈታት ትልቅ ዜና ነው ማለታቸውን ጠቅሶ ኢፍትሐዊ በሆነ መልኩ መታሰሩ በዛሬቱ ኢትዮጵያ የጋዜጠኝነት ሙያ አደገኛ መሆኑን ያሳየ ነው ማለታቸውንም አመልክቷል። ኩንታል በበኩላቸው ከአሜሪካ ድምጽ ጋር በስልክ ባደረጉት ቃለ ምልልስ የጋሊንዶ እስር ኢትዮጵያ ውስጥ ያለውን የፕሬስ ነፃነት ሁኔታ ቁልጭ አድርጎ ያሳየ ነው ይላሉ። It just proves what the committee to protect journalists has been saying all along mm -hmm. that <laughs> press freedom press freedom is press freedom is a press freedom is በዓለም አቀፍ ግፊት ጋሊንዶ መፈታቱ እንዳስደሰታቸው የገለጹት ኩንታ አክለው የጋሊንዶ መለቀቅ ሌሎች በእስር ላሉ ጋዜጠኞችም ትኩረት ሊሰጥ እንደሚገባ ያሳያል ይላሉ። ለውጭ ጋዜጠኛ አንድ መለኪያ ለሀገር ውስጥ ጋዜጠኞች ደግሞ ሌላ መለኪያ ሊኖር አይችልም። በአፍሪካ በእስር ላይ የሚገኙት አብዛኞቹ ጋዜጠኞች የሀገር ውስጥ ጋዜጠኞች ናቸው። የኢትዮጵያ ባለስልጣናት ኢትዮጵያ ውስጥ አሁንም በእስር ያሉና በጣም አስቸጋሪ በሆኑ ሁኔታዎች ውስጥ ለወራት እየተሰቃዩ የሚገኙ ሌሎች ስምንት ጋዜጠኞችንም መልቀቅ አለባቸው ያሉት ሞሞ በበኩላቸው መንግስት ዓለም አቀፍ ጋዜጠኞች ዘገባ መስራት እንዲችሉ እንዲፈቅድላቸውና ስራቸውን በመስራታቸው የበቀል እርምጃ እንደማይወሰድባቸው እንዲያረጋግጥ ጠይቀዋል። ሲፒጄ ያለፈውን የአውሮፓውያን 2023 ዓ ም በተመለከተ ባወጣው ሪፖርት ከሰሐራ በታች በሚገኙ የአፍሪካ ሀገራት ስምንት ጋዜጠኞችን በማሰር ኢትዮጵያ በሁለተኛ ደረጃ ላይ እንደምትገኝ አስታውቋል። አሁን በቁጥጥር ስር ካሉት ስምንት ጋዜጠኞች ውስጥ አራቱ ካለፈው ዓመት ሐምሌ ወር ጀምሮ በስራ ላይ ባለው አስቸኳይ ጊዜ አዋጅ በቁጥጥር ስር የዋሉ መሆናቸውንና እስካሁንም ክስ እንዳልተመሰረተባቸው ያመለከቱት ኩኝታል ቀሪዎቹ የሀገር ውስጥ ጋዜጠኞችን በአስቸኳይ እንዲለቀቁ ዓለም አቀፍ ግፊት እንዲደረግ ጠይቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ እየተከታተላችሁት ያላችሁት በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። አሁን ወደ ተከታዩ ዘገባ እናልፋለን። ስድስተኛው ዙር ምርጫ ካልተካሄደባቸው የምርጫ ክልሎች ውስጥ በአራቱ ምርጫ ለማካሄድ መዘጋጀቱን ቦርዱ አስታውቋል። ምርጫው ለዘጠኝ የሕዝብ ተወካዮች ምክር ቤትና ለ26 የክልል ምክር ቤት ቦታዎች የሚካሄድ ነው። ጠቅላላ ምርጫው ሙሉ በሙሉና በከፊል ካልተካሄደባቸው ሰባት ክልሎች ውስጥ የጸጥታ ሁኔታቸው ሂደቱን ለማስቀጠል ያስችላል ባላቸው አራት ክልሎች ቦርዱ ምርጫውን ለማካሄድ ባወጣው የጊዜ ሰሌዳ ላይ የፖለቲካ ፓርቲዎችና የሲቪክ ማህበራት ተወያይተዋል። ኬኔዲ አባተ ተከታትሎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ስድስተኛውን ጠቅላላ ምርጫ ካደረገ ከሶስት ዓመታት በኋላ ምርጫው ሙሉ በሙሉና በከፊል ካልተካሄደባቸው ክልሎች በአራቱ ቀሪና ድጋሚ ጠቅላላ ምርጫ ለማካሄድ መዘጋጀቱን አስታወቀ። ቦርዱ ምርጫውን ለማካሄድ ባዘጋጀው የጊዜ ሰሌዳ ላይ ከፖለቲካ ፓርቲዎችና ከሲቪክ ማህበራት ተወካዮች ጋር ዛሬ የካቲት 22 ቀን 2016 ዓ ም ውይይት አድርጓል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ቀሪና ድጋሚ ምርጫው የሚካሄድባቸው አራቱ ክልሎች ቤኒሻንጉል ጉሙዝ፣ አፋር፣ ሶማሌ እና ማዕከላዊ ኢትዮጵያ መሆናቸውን ገልጸዋል። እንግዲህ በዚህ በቀሪ ምርጫ ብለው የሚከናወነው አራት ክልሎች ሲሆን በሀያ ዘጠኝ የምርጫ ክልሎች ለዘጠኝ የሕዝብ ተወካዮች ምክር ቤት መቀመጫ እና ለሀያ ስድስት የክልል ምክር ቤት ቦርዱ ምርጫውን ሰኔ 6 ቀን 2016 ዓ ም ለማካሄድ አቅዶ በመስራት ላይ መሆኑን የገለጹት ሰብሳቢዋ ለተግባራዊነቱ ከመንግስት የሚለቀቅለትን በጀት በመጠባበቅ ላይ መሆኑን ተናግረዋል። ምርጫው ከሚካሄድባቸው አራት ክልሎች ውስጥ በጸጥታ ችግር ምክንያት በአብዛኛው ቦታው ምርጫው ሳይካሄድበት ለሶስት ዓመት ገደማ በቆየው በቤኒሻንጉል ጉሙዝ ክልል የሚንቀሳቀሱ ፓርቲዎች በአሁኑ ወቅት በክልሉ አንጻራዊ ሰላም በመስፈኑ ምርጫው እንዲካሄድ ሲጠይቁ እንደነበር ይታወሳል። ከነዚህ ፓርቲዎች አንዱ የሆነው የቦሩ ዴሞክራሲያዊ ፓርቲ ተወካይ አቶ ዮሐንስ ተሰማ በዛሬው ውይይት ላይ አስተያየትና ጥያቄ አቅርበው የቦርዱ ሰብሳቢ ወይዘሮ ሜላትወርቅ መልስ ሰጥተዋል። እኛ በክልሉ የምንቀሳቀስ የፖለቲካ ፓርቲዎች ይህ ምርጫ በአስቸኳይ እንዲካሄድ እና በህዝብ የተመረጠ ክልላዊ መንግስት እንዲደረግ ይፈልጋለን። የሜርሻ ክልሉ ዝኬስ በጣም የተለያየ ነው። ለሌሎች ክሎች አለ በሁለት ሺ ሰባት የተመረጠ ምክር ቤት ነው እስካሁን ድረስ ስልጣን ይዞ ያለ ስልጣን ጊዜው ያለፈበት ምክር ቤትና መንግስት ነው ያለ ሁለት ሺ አስራ ሶስት ላይ የተካሄደው ምርጫ መንግስት መመስረት የሚያስችል ወንበር የሚያገኝ ድርጅት የለም። ስለዚህ ምርጫውን ሊካሄድ እንፈልጋለን። ነገር ግን የፌዴራል መንግስት ለዚህ ምርጫ ማስፈጸም የሚሆን በጀት እስካሁን ለበወዱ ያለቀቅበት ምክንያት የፌዴራል መንግስት ተወካይ ካለ፣ የገዥ ፓርቲ ተወካይ ካለ በቂ ማብረር የሚሰጥ ነው። በጀቱ መለቀቁ የፍድ ካለበለዛ ከዚህ በላይ የሚያስኬደን አይሆንም። እንዳልኩት በጀት የማይጠይቁትን ነገሮች በሙሉ አጣርተን ጨርሰን የሚያስፈልጉትን ዝግጅቶች በሙሉ አድርገናል። ስለዚህ ተስፋ አድርጋለሁ ገንዘቡ በቅርብ ይገባና ምርጫ ቦርድን በዚህ ባዘጋጀው መርሃግብር ለመቀ ሰላም እና ጸጥታን የተመለከቱ ተደጋጋሚ ጥያቄዎችም የተነሱ ሲሆን የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ሰብሳቢ አቶ ተስፋዬ ገመቹ ከጠያቂዎቹ አንዱ ናቸው። ለምሳሌ ወደ ቤኒሻንጉልም ሄዶ ለመስራት ምቹ ሁኔታዎች አይታዩ፣ መንገድ ላይ የሰጥታ ችግሮች አሉ። ወደ አፋር ሄዶ ለመስራት የሚታለፍባቸውን መንገዶች ስጋት የተሞሉ ናቸው። ና የዳስሳትና ተደርጓል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ተከታዩን ምላሽ ሰጥተዋል። ከዚህ በፊት ከባለድርሻ አካላት ጋር የአካባቢዎቹ የሁሉም የቤሻ ብቻ ሳይሆን በአራቱ ክልሎች ያሉ የጸጥታ ሁኔታ ከሚመለከታቸው አካላት መረጃ ወስደን አይተናል። በአብዛኛው በቀረበው መረጃ በአብዛኛው በሚባል ልክ በሰላማዊ መንገድ ምርጫውን ማካሄድ እንደሚቻል እዚህም ያላችሁ ፓርቲዎች በዛ ጊዜ የሚነበራችሁ የተስማማችሁበት ያረጋገጣችሁት እንደሆነ የሚታወስ ነው። የቤኒሻን ጉልጉሙዝ ወቅታዊ የጸጥታ ሁኔታ ምርጫውን ለማካሄድ የሚያስችል እንደሆነ ከክልሉ የፖሊስ ኮሚሽነር ሀሮን ኡመር እንዲሁም ከኮሚኒኬሽን ኃላፊዋ ፀሐይ ሞርካ አስተያየት ለማግኘት ያደረግነው ጥረት ኃላፊዎቹ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ ባለመሆናቸው አልተሳካም። የምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በበኩላቸው ቦርዱ የጸጥታውን ሁኔታ እየተከታተለ ስራውን እንደሚቀጥል አብራርተዋል። በጸጥታ መደፍረስና ተያያዥ ጉዳዮች ምርጫው ሙሉ በሙሉና በከፊል ካልተካሄደባቸው ክልሎች ውስጥ ትግራይ፣ አማራና ኦሮሚያም ይገኛሉ። ቀጣዩ አገራዊ ጠቅላላ ምርጫ ሊካሄድ ከሁለት ዓመት ብዙም ያልበለጠ ጊዜ የቀረው ቢሆንም በእነዚህ ክልሎች ያለፈው ምርጫ መቼ ሊካሄድ እንደሚችል የተገለጸ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ዝግጅታችን አሁንም ከአሜሪካ ድምፅ እንደቀጠለ ነው። ከሀገር ውስጥ ዘገባዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መንለስ ስንል ደግሞ የዩናይትድ ስቴትስ የተወካዮች ምክር ቤት ለዩክሬን ተጨማሪ እርዳታ እንዲሰጥ የሚጠይቀውን ረቂቅ ህግ እንዲያሳልፍ የ23 የአውሮፓ ፓርላማዎች መሪዎች ለአፈ ጉባኤ ማይክ ጆንሰን ተማጽኖ አቅርበዋል። አፈ ጉባኤው በበኩላቸው ምክር ቤቱ ከውጭ እርዳታ በፊት የደቡባዊ ዩናይትድ ስቴትስ ድንበር ጸጥታና የመንግስት በጀትን ጉዳይ ማስቀደም አለበት በሚለው አቋማቸው እንደ ጸኑ መሆናቸውን ተናግረዋል። የአሜሪካ ድምጿ የምክር ቤት ጉዳዮች ዋና ዘጋቢ ሲንዲ ሴን ያጠናቀረችው ሪፖርት ዝርዝሩን ይዟል። ቆንጅታየ ታቀርበዋለች። ምስራቃዊዋ ባህሙት ከተማ አቅራቢያ ውጊያ ላይ ያሉት የዩክሬን ወታደሮች ወራሪውን የሩሲያ ሰራዊት ለመመከት ተጨማሪ ከባድ መሳሪያ ያስፈልገናል፣ ካለሱ አይሆንም እያሉ ነው። ጠላት በቅርቡ ባገኛቸው ስኬቶች ተበረታተው በሁሉም አቅጣጫዎች እንቅስቃሴውን በማጠናከር ላይ ነው። ቢሆንም እኛም ግንባሩን እንዳያልፍ መሞከራችን ቀጥለናል። ያው እንግዲህ ችግሩ የከባድ መሳሪያው ጉዳይ ነው። እኛ የጠላትን ኃይል መመከትም ሆነ መልሰን ማጥቃት አያቅተንም። ነገር ግን መሳሪያ ሳይኖር፣ አውሮፕላኑ ሳይኖር እንዲሁ መከላከል ብቻ ነው የሚሆነው። የኋላ ኋላም ያሸንፉናል። የራሷ የዩክሬን፣ የጀርመን፣ የኦስትሪያ፣ የቼክ፣ የሊትዌንያ፣ የኤስቶኒያ፣ የላትቪያ፣ የስፔን፣ የፈረንሳይና የፖላንድን ጨምሮ የ23 የአውሮፓ ሀገሮች ፓርላማዎችም በዚሁ ጉዳይ በቀጥታ ለሪፐብሊካኑ የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን ተማጽኖ አቅርበዋል። ለዩክሬን የሩሲያን ጥቃት ለመመከት የሚያስችላት ተጨማሪ ወታደራዊ እርዳታ እንድታገኝ በሚያደርገው እቅድ ላይ ድምፅ እንዲያሰጡ ተማጽኖ አቅርበዋል። የምክር ቤቱን አፈ ጉባኤ ማይክ ጆንሰንን የአውሮፓ ፓርላማ መሪዎች ስለላኩላቸው ደብዳቤ ቪኦኤ ጠይቋቸዋል። አሁን ምክር ቤቱ ያሉትን አማራጮች በሙሉ በማጤን ላይ ነው። አንዴ የመንግስቱ ወጪ ላይ ከተወሰነ በኋላ እንነጋገርበታለን። ጣጥቂኙን ያስከተለው አንዳንድ ሪፐብሊካን የምክር ቤት አባላት ለዩክሬን ተጨማሪ እርዳታ እንዲሰጥ የሚፈቅደውንና የኢሚግሬሽን ስርዓቱንም እንዲሻሻል የሚያደርገውን በሁለቱም ፓርቲዎች ድጋፍ የቀረበውን የበጀት እቅድ በቀድሞ ፕሬዚደንት ዶናልድ ትራምፕ ግፊት በተወካዮች ምክር ቤት ውሳኔ እንዳይሰጥበት ማከላከላቸውን ተከትሎ ነው። አንጋፋ ዲሞክራት የመወሰኛ ምክር ቤት አባላት እና በርካታ ሪፐብሊካን የምክር ቤት አባላት አፈ ጉባኤ ጃንሰን ድምፅ እንዲሰጥ አለማድረጋቸው እንዳሳዘናቸው እየተናገሩ ነው። ዲሞክራቱ ሴኔተር ክሪስ መርፊ የሚከተለውን ብለዋል። ዩክሬንን የሚመለከተውን ረቂቅ ሕግ በሰባ አባላት ድምፅ አሳልፈነዋል። ከዚህ በኋላ ያለውን የሚወስኑት አፈጉባኤው ናቸው። አፈጉባኤ ጆንሰን ዩክሬንን ለሩሲያ ያስረከቡት ተብለው ስማቸው በታሪክ እንዲመዘገብ ይፈልጋሉ። እርሱን ራሳቸው ይወስኑ። አለቀ። የቀድሞ የዩናይትድ ስቴትስ የመከላከያ ሚኒስትር ሊዮን ፐኔታም ለቪኦኤ የሚከተለውን አስተያየት ሰጥተዋል። that if he fails to provide that vote and ዞሮ ዞሮ አፈ ጉባኤው ያንን ድምፅ እንዲሰጥ ካላደረጉ እርሳቸውም ሆኑ የሪፐብሊካን ፓርቲያቸው ፑቲንን የሚደግፉ ተደርገው እንደሚታዩ ይገባቸዋል ብዬ አስባለሁ። ያን ደግሞ የሚፈልጉ አይመስለኝም። ይህ በዚህ እንዳለ የሩሲያ ፕሬዚደንት ቭላድሚር ፑቲን ትናንት ሐሙስ የአገር ሁኔታ ማብራሪያ ንግግራቸውን አሰምተዋል። በመላ ሞስኮ ባሉ ህንፃዎች ላይ በቀጥታ በቴሌቪዥን በተላለፈው ንግግራቸው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ለዩክሬን ወታደር የሚልክ ከሆነ ከባድ መዘዝ ይከተላል፣ ምዕራብ ሀገሮችን መምታት የሚችል የኒውክሊየር ጦር መሳሪያ አለን ሲሉ አስጠንቅቀዋል። እየተከታተላችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ የካቲት 22 2016 ዓ ም ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከማለፋችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለሳለን። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳንናል ቀውስ ባየለባቸው ቀኖች ሕልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ተመልሰናል። የአሜሪካ ድምጽ ይቀጥላል። ተከታዩ መሰናዷችን ደግሞ የኢትዮጵያ መንግስት አራት ዓለም አቀፍ ስምምነቶችን እንዲያጸድቅ መጠየቁን ይመለከታል። የሰራተኞች ማህበራት ኮንፌዴሬሽኑ ፕሬዚዳንት አቶ ካሳህን ፎሎ በሀገር ውስጥም ሆነ በውጭ ሀገራት በቤት ሰራተኝነት ተቀጥረው በሚሰሩ ኢትዮጵያውያን ላይ ልዩ ልዩ በደሎች እንደሚፈጸሙ ገልጸው መብቶቻቸውን ለማስከበር የሕግ ክፍተት መኖሩን ተናግረዋል። የአሜሪካ ድምጽ ያነጋገራቸው የቤት ሰራተኞችና ከስደት ተመላሾች በበኩላቸው በአሰሪዎቻቸው የመብት ጥሰት እንደሚፈጸምባቸው ገልጸው መንግስትና ሕብረተሰቡ ችግሩን ለመቅረፍ አብረው እንዲሰሩ ጠይቀዋል። ገብረ ሚካኤል ገብረ መድኅን ተጨማሪ አለው። ኢትዮጵያ የቤት ሰራተኞችንና የፍልሰተኛ ሰራተኞችን መብቶች ለማስከበር እንደዚሁም በሴቶች ላይ የሚፈጸሙ ወሲባዊ ጥቃቶችን ለመከላከል የወጡ አራት ዓለም አቀፍ ስምምነቶችን እንድታጸድቅ የሀገሪቱ የሰራተኞች ማኅበራት ኮንፌዴሬሽን ጥሪ አቀረበ። የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ በሀገር ውስጥም ሆነ በውጭ ሀገራት በቤት ሰራተኝነት ተቀጥረው በሚሰሩ ኢትዮጵያውያን ሴቶች ላይ ልዩ ልዩ በደሎች እንደሚፈጸሙ ገልጸው መብቶቻቸውን ለማስከበር ግን የህግ ክፍተት መኖሩን ተናግረዋል። የቤት ሰራተኞች ያው በሀገራችን የሚመራ ህግልን በአሰሪና ሰራተኛ አዋጅ አይታቀፉም። ከቀጣሪያቸው ጋር ውል አይኖራቸውም። ስራት አልተበጀለትም። በመሆኑም ሰራተኞቹም የተቀጠሩበትን ስራ የማሟላት ከእነሱ የምጠበቀውን ግዴታም ለማወቅ እድሉም የለም። ይህንም የሚመራ ህግ የለም። እነሱም ስትበደሉ የሚጠይቁበት ህግ የለም። ችግሩን ለመከላከል እንዲቻል የኢትዮጵያ መንግስት በዓለም ስራ ድርጅት የወጣውን ስምምነት ቁጥር አንድ መቶ ሰማንያ ዘጠኝን እንዲፈርምም አቶ ካሳሁን ጠይቀዋል። ኮንቬንሽን መቶ ሰማንያ ዘጠኝ የሚባል የቤት ሰራተኞችን የሚመለከት ነው። አንዳንድ ጊዜ የቤት ሰራተኞቹ አንዳንዶቹ ንዘብ ሰርቀው ይሄዳሉ ወይም ደግሞ ሕፃናት ይገላሉ ተብሎ በየሚዲያ ሁሉ ጊዜ ይወራል። ነገር ግን ይሄን ማድረግ ወንጀል ነው። ይሄን ወንጀል ሁሉ መከላከል ማለት ነው ስርአት ማበጀት ማለት ለዚህ ሴክተር። ለአሜሪካ ድምፅ አስተያየት ከሰጡት የቤት ሰራተኞች አንዷ ምናሉ ማሞ ከአስራ ሁለት ዓመቷ ጀምሮ በሰራተኝነት ማገልገሏንና አሁንም በተመላላሽነት በዚሁ ስራ ላይ እንዳለች ትናገራለች። ምናሉ በቤት ሰራተኝነት ባገለገለችባቸው አመታት በራሷ ላይ የደረሱትን የመብቶች ጥሰቶች ትገልጻቸዋለች። ብዙ ጊዜ ቤት ሰራተኞች የሚደርስባቸው ብዙ አይነት ጥቃቶች አለ። ለማንቋሸሽ፣ ደሞዝ ክልከላ፣ በቂ እረፍት አለማግኘት፣ በቂ ምግብ አለማግኘት መደፈር አለ፣ ድብደባ አለ፣ እንቅርስ ማጣት አለ። በዛ ሰዓት ላይ የምትወድቅበት ቦታ ላይ ወይም እንቅርስ በተኛበት ሰዓት ላይ ብዙ ኃይለ ቃል እንደውም አንዳንድ ጊዜ ከኃይለ ቃላት ልብ ውስጥ የሚገባ ቃል ሰው ከሚጥልብ ልብን ከሚሰብር ይሄ ዱላ ይሻላል። እኔ ይህንን ነው የምለው ሁሌም ማለት ነው። ማለት የሚጣለው ቃል በጣም ከባድ ነው እና ህሊናን በጣም ይጎዳል። እንደገና ደግሞ ሰርተህ ራሱ አጥጋቢ ስትሆን በስራህ እንኳን ውጤታማ አይሆኑም፣ ደስተኛ አይሆኑም። እና በላዩ ላይ ሰራተኛ የማምጣት አለ ወዲያውኑ ሰራተኛ ንጥጠው፣ አንተማ ታቦሬ ትሄዳል ሞጫ ሰዓቷ አጉሳል በሆነ ሰዓት ያባረራሉ። በግል ምክንያት ስሟ አየር ላይ እንዳይውል የጠየቀችው ሌላኛዋ አስተያየት ሰጪም ከአስር አመቷ ጀምሮ በቤት ሰራተኝነት እያገለገለች ማደጓንና በእኒህም አመታት ልዩ ልዩ የመብቶች ጥሰቶች እንደደረሱባት ታስታውሳለች። ለዚህም አንዱ ምክንያት በሕብረተሰቡ ዘንድ ያለው የተዛባ አመለካከት ነው ትላለች። ቤት ውስጥ ያለ ሰው አብሮ ያደገ ሰው ሲያጠፋ ቦስ ይጥፋ ምናምን ነገር የለም። ሰራተኛ ግን በስህተት ብርጭቆ ብትሰብር ምን ያደናግርሻል ነገር በቃ እሷን የማሸማቀቅ ነገር አለ። በተለይ ደግሞ ከአመጋገብ አንስቶ ሰው ከመገናኘት ጀምሮ ነጻነት የመነሳት ለምሳሌ አንዲት የቤት ሰራተኛ ወጣ ጎዳና ላይ ጓደኞቿ ጋር ስታወራ ቢጠይ እንደምንድን ነው ይህች የቤት ሰራተኛ ጎዳና ወጣ እኮ ጭራሽ ገቧን እዛ ስታወራ የዋል ወሬ እንኳን የምትከለከልበት ሰው ቅዳ፣ ተገዛች አንዷ ጥሩ ሰው ኑሯ ስብረተሰቦቻችን ያቺ ሴትዮ ለምንድን ነው እሷን ሰራተኛሽን ግን ውጭ ውጭ ብለሻታል? ማለት ነው ህብረተሰቡ ላይ ቤት ሰራተኛ ያለው አመለካከት ቤት ሰራተኛ እየበታችን ነው የምትመስላቸው ስራ አይመስላቸውም። በዚሁ ጉዳይ ለአሜሪካ ድምፅ አስተያየት የሰጠችው የአንድነት ኢትዮጵያ የቤት ሰራተኞች ህብረት ፕሬዚደንት ሂሩት አበራ የቤት ሰራተኞች የሚሰጡት አገልግሎት ከፍተኛ ሆኖ እያለ ስራው ግን በህግ እውቅና እንዳልተሰጠው ገልጻለች። የአሰሪ የሰራተኛ ግንኙነታቸው በጣም ችግር ውስጥ የገባበት ሁኔታዎች አሉ። ሰብአዊ መብታቸው ይጣሳል። የቤት ሰራተኞች አሰሪዎችን በተመሳሳይ መልኩ ምቹ የስራ ሁኔታዎች ባልተፈጠሩባቸው ግንኙነቶች ወይም ደግሞ ብቁ ባልሆኑ የቤት ሰራተኞች ግንኙነት በጣም አስቸጋሪ የሚሆኑ የስራ መደብ ሆኖ እንዲቀጥል ሆኗል። ከዛም ባሻገር እንግዲህ ሙያው ዘርፉ እንደ ሀገር የሚያበረክተው አስተዋጽኦ የለም ብሎ ከማመን የተነሳ ይመስለኛል እና አገራችን ውስጥ ያሉ የቤት ሰራተኞቻችንን ሪኮግናይዝ የህግ ማዕቀፍ ካላወጣንላቸው አንደኛ የስራ መደቡ እውቅና አለመሰጠቱ ብሎም ደግሞ የሚያበረክቱት አስተዋጽኦ ግምት ውስጥ አለመግባቱን ነው የሚያሳየው። ኢትዮጵያ በየዓመቱ በሺዎች የሚቆጠሩ ዜጎች ወደ ውጭ የምትልክ ሀገር ብትሆንም ዓለም አቀፍ የፍልሰተኛ ሰራተኞች ስምምነትንም ባለመፈረሟ በውጭ የሚኖሩ ሰራተኞችን መብቶች ማስከበር አልተቻለም ይላሉ አቶ ካሳሁን። ስለሚሄዱበት ሀገር በቂ ኢንፎርሜሽን አይሰጣቸውም። ስለሚሄዱበት ሀገር የስራ ውላቸው ቀድሞ እዚህ ተሰጥቶ ታይቶ የምታይ የምታለፍ አልነበረም። ወደ ወደዚ ሀገር ከሄዱ በኋላ ብዙ ችግሮች ይደርሱባቸዋል። ይህን በህጋዊ መንገድ ሄደው ፓስፖርት ይነጠቃሉ፣ ከፎቅ ወረውረዋቸዋል፣ ይታሰራሉ። በዚህ ሀሳብ የምትስማማው ከአረብ ሀገር ተመላሽ የሆነችው እህ ተመለሰ አለም አቀፍ ጥበቃ የሚሰጥ ህግ ባለመኖሩ በአረብ ሀገራት በቤት ሰራተኝነት የሚያገለግሉ ሴቶች ለዘርፈ ብዙ ጥቃቶች እየተዳረጉ መሆናቸውን ለአሜሪካ ድምፅ ተናግራለች። በእኔም በጓደኞች የደረሰው ከኔ ከደረሱ ውስጥ ዝግጅትም እንጋለት ደሞዝ መከልከል፣ በአሰሪ እናት ለመግደል ሙከራ የአይምሮ በሽተኛ ናት እና ለመግደል ሙከራ ስታደርግብኝ ነው ከቤት የጠፋው። ሶስተኛው ነገር ደግሞ በአበሻ ደላለዋ ማለት ነው። በሷ በኩል ከቤት እንድትወጣ አደረገችኝ ማለት እንድጠፋ አደረገችኝ። ከጠፋ በኋላ ደሞዝ ሙሉ እሷ ነበረች ውጡስ ጋር እና ለሶሪያ ልሸጠኝ እንደሆነ ከዛ ሶሪያው አዝኖ እንደለቀቀኝ ማለት የመድፈን ሙከራ ሊያደርግብኝ ነበረ። በአምስት መቶ ዶላር ነበረ እሸጠችኝ እንደላለዋ ማለት ነው እና ይህ ችግር መፍትሄ የሚያገኘው ኢትዮጵያ የፍልሰተኛ ሰራተኞችን አስተዳደር የሚመለከቱ የስምምነት ደንብ ቁጥር ዘጠና ሰባትና አንድ መቶ አርባ ሦስትን ተቀብላ ስታጸድቅ እንደሆነ አቶ ካሳሁን ተናግረዋል። እነዚህም የፍልሰተኞች መብት እኛ ካከበር እሱን ኮንቬንሽን ካጸደቅ ከሌላ ሀገር ጋር ስንደራደርም ታውሩም ይሆነናል ወይም ደግሞ ማሳመን እንችላለን። ለምሳሌ ሄደን ከሌላ አሁን መንግስት አንዳንድ ጊዜ ከተቀባይ ሀገራት ጋር በሚደራደርበት ጊዜ እናንተ ኮንቬንሽኑ ፈርማችኋል ወይ የሚል ጥያቄ ይመጣል። ከመጣ ግን እኔ አከብራለሁ፣ እናንተም ማክበር አለባችሁ። ለመደራደርም ትንሽ ጉልበት ያገኛሉ ማለት ነው እና በብዙ መልኩ ኮንቬንሽኑ መጠቁ ይጠቅማል ማለት ነው። አቶ ካሳሁን ለአሜሪካ ድምፅ በሰጡት ቃለ መጠይቅ በኢትዮጵያ መንግሥት እንዲጸድቅ የጠየቁት ሌላው ዓለም አቀፍ ስምምነት በሥራ ቦታ ላይ የሚፈጸም ወሲባዊ ጥቃትንና ትንኮሳን ለማስወገድ የወጣውን ስምምነት ቁጥር 190 ነው። የዓለም አቀፍ ስምምነቱ መጽደቅ በሴቶች ላይ እየተፈጸሙ ያሉ ወሲባዊ ጥቃቶችንና ጾታዊ ትንኮሳዎችን ለመከላከል እንደሚያስችል አስገንዝበዋል። ባለፈው ሳምንት በአራቱም ዓለም አቀፍ ስምምነቶች ላይ ግንዛቤ ለመፍጠር በተዘጋጀ መድረክ ላይ የተሳተፉ የስራና ክህሎት ሚኒስቴር ከፍተኛ የሥራ ኃላፊ ዶክተር ተካልኝ አያሌው መንግሥት በስምምነቶቹ ላይ ጥናት ካደረገ በኋላ ያጸድቃቸዋል ብለዋል። በአገራችን ዋናው እነዚህ አይነት ጉዳዮችን የሚያጸድቀው ሪቪው የሚያደርገው የሌቨር አድሚኒስትሬሽን አማካሪ ቦርድ የሚባለው ወይም ሌቨር አድሚኒስትሬሽን አድቫይዘሪ ቦርድ ነው። ይህ ነገር የሚቀርበው ማለት ነው በመጀመሪያ ያ አማካሪ ቦርድ ወደ ተግባር እንዲገባ ስራ እንዲሰራ፣ እነዚህ አይነት ጉዳዮች አቅጣጫ እንዲሰጥ፣ ከዛ በኋላ ስቴፑን ጠብቆ ቅደም ተከትሉን ጠብቆ ተጠንቶ አቅጣጫ ተሰጥቶ ያ ሂደት አለ። ታውቃላችሁ፣ ኮንቬንሽኖች ዝም ብሎ አይጸድቁም። የራሳቸው ስቴፕ አላቸው። እነዛን ተከትለው ጥቅማቸው ጉዳታቸው የሚያመጡት እድልና የሀገሪቱ ተጨባጭ እውነታ ከግንዛቤ ውስጥ ገብቶ ይጸድቃሉ። እና እዚህ አማካሪ ቦርድ ላይ እንዲቀርብ የራሳችን ጥረት እናደርጋለን። የተቋማቸው ዋና ዓላማ ዓለም አቀፍ ስምምነቶች በኢትዮጵያ መንግሥት እንዲጸድቁ ግንዛቤ መፍጠርና ከጸደቁም በኋላ መተግበራቸውን መከታተል እንደሆነ አቶ ካሳሁን ፎሎ አውስተው አሁንም መንግሥት እነዚህን ስምምነቶች እንዲያጸድቅ ዜጎች ግፊት እንዲያደርጉ ጠይቀዋል። ይህን የሰብአዊ መብት አካል የሆኑትን ኮንቬንሽኖች እንዲጸድቅ ሁሉም ወገን ግፊት እንዲያደርግ በመንግስት በኩልም ይህን ተቀብሎ ቢፈርሙና ቢያጸድቁ ጥሩ ነው የምላሳባለኝ። አመሰግናለሁ። በቤት ሰራተኞች ላይ የሚፈጸመው በደል ሊቆም ይገባል የምትለው ስሟን እንዳንጠቅስ የጠየቀችን አስተያየት ሰጪም መንግስትና ህብረተሰቡ በዚህ ላይ ሊሰሩ ይገባል ትላለች። ጓደኞች የሚገዛ ህግ ማውጣት ግዴታ አለበት ብዬ አስባለሁ። በተጨማሪ ህብረተሰቡ ደግሞ ይህንን ስራው ስራ ነው፣ የተከበረ ስራ ነው፣ ሙያ ነው። እህቶቻችን በአረብ ሀገር በባህር ወጥቀው ከሚቀሩ ከዙ ከሀገራችን ላይ እንንከባከባቸው፣ ልጆቻችን ናቸው። ነገ የኛ ልጆች ሴት እንደሚደርሱ አናቅም ብለው ልክ የራሳቸው ልጆች አስመስለው ተንከባክበው እንዲይዙ ህብረተሰቡን አደራ ማለት እፈልጋለሁ። በተጨማሪ ግን የቤት ሰራተኞች የራሳቸው መልክ የምንድን ነው ግዴታ የምንድን ነው ብለው እንዲሰሩ እፈልጋለሁ። ከዚህ ቀደምም ኢትዮጵያ ዝቅተኛ የደመወዝ ወለል የሚወስነውን ስምምነት ቁጥር 131 እንድታጸድቅ ጥያቄ እንደቀረበ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። በተከታይ ደግሞ በዘመናዊ ስነ ጥበብ የጥቁር አሜሪካውያንን ፈርቀዳጅ ሚና የሚዘክረውን አውደርዕይ እንቃኛለን። በአፍሪካውያን አሜሪካውያን የተሰራውን የዘመናዊ ስነ ጥበብ ንቅናቄ የሚዘክር የመጀመሪያው አውደርእይ በስመጥሩ የኒውዮርክ የስነ ጥበብ ቤተ መዘክር ተከፍቷል። ባለፈው እሁድ የተከፈተውን የዚህን አውደርእይ አስመልክቶ በሮይተርስ የተሰናዳውን ዘገባ ቆንጅታየ ታቀርበዋለች። ባለፈው እሁድ የተከፈተው አውደ ርዕይ ዘ ሃለም ረኔሳንስ ን ትራንስአትላንቲክ ሞደርኒዝም የሃለም ዳግም ልደትና አትላንቲክ ተሻጋሪው ዘመናዊ ስነ ጥበብ የሚል ስያሜ ተሰጥቶታል። እስከ ሐምሌ 20 ወይም በፈረንጆች እስከ ጁላይ 28 ድረስ እንደሚቆይም ተገልጿዋል። ታሪካዊው አውደ ርዕይ የጥቁር አሜሪካውያንን የስነ ጥበብ ሰዎችና የውጭም አቻዎቻቸውን ስራዎች አሰባስቦ ነው ለእይታ የቀረበው። አፍሪካውያን አሜሪካውያኑ የጥበብ ፈርጦች የመሩት የዘመናዊ ስነ ጥበብ ንቅናቄ የዓለም አቀፍ ዘመናዊ ስነ ጥበብ አይነተኛ አካል እንደሆነ ለማሳየት የታለመ እንደሆነም ተነግሮለታል። የኤግዚቢሽኑ ዋና አዘጋጅ ዲኒስ ሚሪል በወቅቱ የዘር ልዩነት ከነገሰባቸው ከደቡብ ዩናይትድ ስቴትስ አካባቢዎች ወደ ሰሜኑና ወደ ተቀረውም አካባቢ ነጻነትንና የተሻለ እድልን ፍለጋ የፈለሱት በሚሊዮኖች የተቆጠሩ ጥቁር አሜሪካውያን በቆረቆሯቸው አዳዲስ ከተሞች የነበራቸውን ሕይወት ጥቁሮች የስነ ጥበብ ሰዎች በታሪካችን ለመጀመሪያ ጊዜ ያንጸባረቁበት ወቅት ነበር ብለዋል። ያ ታሪክ ትኩረት ተነፍጎት እንደኖረም ዲኒስ ሚሪየል ሳይጠቅሱ አላለፉም። ለዚህ ኤግዚቢሽን አደራጅነት ያነሳሳቸውም እሱ መሆኑን አመልክተዋል። እውነቱን ለመናገር ያን የመሰለ ግሩም ዘመን በኤምኢቲ ሚውዚየም የሚሆን በሌሎቹም ትላልቅ አብያተ መዘክር ትኩረት አላገኘም ነበር። በጊዜው በዋናነት የሥነ ጥበብ ስራዎቹን ሰብስበው የያዙት ከሲቪል መብቶች ንቅናቄ በፊት ለጥቁር አሜሪካውያን የከፍተኛ ትምህርት እድል ለመስጠት የተቋቋሙት ኮሌጆችና ዩኒቨርሲቲዎች ነበሩ። ሌሎችም በግልና በመንግስታዊ ተቋማት ይዞታ ስር የነበሩ ስብስቦችም አሉ። ታዲያኔ በ2020 ዓ ም ወደ ሜትሮፖሊታን ሙዚየም ኦፍ አርት በመጣሁ ጊዜ ያንን ክፍተት ለማስተካከል ፈለጉ። ሜት ሙዚየም ሁሉንም የስነ ጥበብ ታሪክ የሚዳስስ የጥበብ ኢንሳይክሎፒዲያ ማለት ነው። ነገር ግን በአሜሪካ ስነ ጥበብና በዘመናዊ ስነ ጥበብ ታሪክ ይህን የሚያክል ግዙፍ ክፍተት ቁጭ ብሏል። እኔም በዚህ አውደ ርዕይ ያንን ክፍተት ለመዝጋት ነው የሞከርኩት። በአውደ ርዕዩ 160 የሚሆኑ ስዕሎች፣ ቅርጻቅርጽ፣ ፊልሞችና ፎቶግራፎች ለእይታ ቀርበዋል። ስራዎቹን ፈልጎ ማግኘት ቀላል እንዳልነበረ፣ ነገር ግን ደስ ብሏቸው እንዳደረጉት ዲኔስ ይናገራሉ። እነዚህ ስብስቦች በዩኒቨርሲቲዎች እና በኮሌጅ ይዞታ ያሉ ናቸው። እነሱ ደግሞ ስብስቦቻቸውን ገና በዲጂታል ቴክኖሎጂ ሰንደው አላስቀመጧቸውም። ስለዚህ ኢንተርኔት ላይ አይገኙም። ምን እንዳላቸው ለማወቅ ራሴ ወደ ዩኒቨርሲቲዎቹ ተጉዤ ቤተመዘክሮቻቸውንና ማከማቻዎቻቸውን መጎብኘት ነበረብኝ። በደስታና በታላቅ ፍላጎት ይህንን አደረግኩ። በዚህ አውደ ርዕይ የቀረቡት አብዛኞቹ ስራዎች ከዚህ በፊት እኔም ፈጽሞ አይቻቸው አላቅም። ከአሁን ቀደም በሽያጭም ይሁን በውሰት ታይተው አያውቁም። በእርግጠኝነት ባለፉት በርካታ አስርት ዓመታት አልቀረቡም። የኤረን ዳግላስ የዊሊያም ኤች ጃንሰን፣ የአርችባልድ ሞትሌና የሎራ ዊለር ስራዎች በአውደሪዮ ከቀረቡት ስራዎች መካከል ናቸው። ስማቸው ገኖ ያልወጣ የጥበብ ሰዎችን ታሪክ የማወቅ ጉጉት እንደነበራቸው የገለጹት የሃርለም ሬነሳንስ አውደሪ ያዘጋጇ ዴኒስ ሚሪያል ለአብነት የሰአሊ ሳሙኤል ጆሴፍ ብራውንን ስራዎችና ታሪክ ያነሳሉ። አንዱ የኔ ፍላጎት በብዙዎች ስለማይታወቁት ሰአሊያን ማወቅ ነበር። ለምሳሌ ሳሙኤል ጆሴፍ ብራውንን ብንወስድ፣ በጣም አስቸጋሪ በሆነው ዋተር ከለር ፈሳሽ ቀለም እጅግ በጣም የሚጠበብ ሰአሊ ነበር። መስታወት ውስጥ ትክ ብሎ ሲመለከት የሚያሳይ የራሱን ስዕል ስሏል። እሱን ስዕል ደብሊዩ ኢ ቢ ዱ ቦይስ ደ ሶል ኦፍ ብላክ ፎልክ በሚል ርዕስ በጻፈው ዝነኛ መጽሐፉ በዘመኑ የነበረውን የጥቁር አሜሪካውያን ስነ ልቦና በገለጸበት መንፈስ የሳለው ይመስለኛል። ዱ ቦይስ የዚያ ዘመን ጥቁር አሜሪካውያን ስነ ልቡና፣ መንትያ ገጽታዎች አሉት ይል ነበር ያሉት ዲኒስ ሚሪል፣ በአንድ በኩል እኔ ማን ነኝ ብሎ ያለማቋረጥ ራሱን ወደ ውስጥ ይጠይቃል። በዚያው ልክ ደግሞ ከውጪ ትክ ብለው የሚመለከቱት እንዳሉም ያውቃል ብሎ ነበር ሲሉ ጠቅሰዋል። ሰዓሊ ሳሙኤል ብራውን በመስተዋት ውስጥ ራሱን ትክ ብሎ የሚያይበት ስዕልም ያን መንፈስ የሚያንጸባርቅ መስሎ ይታየኛል ሲሉ አብራርተውታል። ስለዚህ ግሩም ሆኖ ያበበ የጥቁር አሜሪካውያን ዘመናዊ ጥበብ ብቻ ሳይሆን የራሱ የአሜሪካ ዘመናዊ ስልጣኔም አካል ነው። እንደ አሜሪካዊነታችን ታሪካችን የሃያኛው ክፍለ ዘመን ዘመናዊ ስነ ጥበብም አካል ነው። በኒውዮርኩ አውደ ርዕይ ሄንሪ ማቲስ ኤድቫርድ መንችና ፓብሎ ፒካሶን በመሳሰሉ ዓለም አቀፍ ሰዓሊያን የተሰሩ ስራዎችም እንደቀረቡ ተገልጿል። ወደ ተከታዩ ዘገባ ደግሞ እንለፍ። በቱርክ የፕሬዝዳንት ጣይብ ረጅብ ኤርዶዋን የፖለቲካ አጋሮች በመጪው መጋቢት ወር አከራካሪ የሆኑ የሀገሪቱን ክፍሎች ለመቆጣጠር በሚደረገው የምረጡ እንቅስቃሴ ላይ የበላይነቱን ለመያዝ እየታገሉ ነው። የተቃዋሚ መገናኛ ብዙሀንም ፕሬዝዳንቱና አጋሮቻቸው ሰው ሰራሽ ልህቀትና ዲፕ ፌክ የተሰኘውን ጥልቅ የማስመሰል ጥበብ በመጠቀም አሳሳች ተንቀሳቃሽ ምስሎችንና ማስታወቂያዎችን እያጋሩ በመሆናቸው ስልታቸውን ልብ ማለት ያሻል እያሉ ነው። ዶሪያን ጆንሰን ከኢስታንቡል ያደረሰንን ዘገባ ኤደን ገረመው ታቀርበዋለች። የቱርክ መዲና የሆነችው ኢስታንቡል ከተማ ከንቲባ ኢክራም ኢሞሉ የቱርክን ፕሬዚዳንት ረጂብ ጣይብ ኤርዶዋንን ስኬቶች ሲያሞካሹ የሚያሳይ ምስል በማህበራዊ ድረገጾች ላይ እየተሽከረከረ ነው። በቅርቡ የተሰባሰቡ የመራጫ አስተያየቶች እጅግ ጠባብ የሆነ የምርጫ ውድድር እንደሚያጋጥም ጠቁመዋል። ይሁን እንጂ ገለልተኛ መገናኛ ብዙኃን መደበኞቹ መገናኛ ብዙኃን ከመንግስት የሚመጡ ዲፕ ፌክ የተሰኙትንና እጅጉን እውነት የሚመስሉ የሐሰት ቪዲዮዎችና ድምጾችን ተአማኒነት ሳያጣሩ ማጋራታቸው አደጋ ደቅኗል፣ ይላሉ። እጅጉን እውነት የሚመስሉ የሐሰት ቪዲዮዎችን ይዘህ ማስታወቂያ ልትሰራ ትችላለህ። አብዛኛውን ጊዜ ይህን መሰል ቪዲዮዎች በዜና አውታሮች በኩል አይወጡም። ነገር ግን እነዚህ ማስታወቂያዎች መራጭ የሆኑ ብዙ ሚሊዮኖች ጋር ይደርሳሉ። በቱርክ የሚመርጠው ማህበረሰብ አርባ ሚሊዮን ይደርሳል። ኤክራም ወይንም ማጋሉ በተሰኙ አካባቢዎች የሚገኙ ሰዎችን ካነጋገርክ ሰውየው ይህንን ብለዋል ይልሃል። ምክንያቱም እነዚህ ሰዎች መደበኛውን መገናኛ ብዙሃን ይጠቀማሉ። ባለፈው ዓመት በነበረው የፕሬዝዳንታዊ ምርጫ ላይ ጠይብ ኤርዶዋን ተቀናቃኛቸው ከማል ካሊስቶን ከቱርክ መንግስት ጋር የሚጋጩትን የከርዲሽ ተገንጣዮች ፒኬኬ ቡድኖች ጋር ሆኖ የሚያሳይ የሐሰተኛ ቪዲዮ መጠቀማቸው ይታወሳል። ራይትስ ግሩፕ የተሰኘው የሰብአዊ መብት ተቋም በቱርክ ገለልተኛ መገናኛ ብዙሀን የሚደርሷቸው አዳዲስ ማስፈራሪያዎች እየጨመሩ መጥተዋል ሲልም አስታውቋል። አዲሱ የሐሰተኛ መረጃ ስርጭት ህግ በተለያዩ ክሶችና የወንጀል ምርመራዎች ውስጥም መነሳት ጀምሯል። በአዲሱ የጸረ ሐሰተኛ መረጃ ስርጭት ህግ የሀገር ውስጥ መገናኛ ብዙሃን መወንጀላቸው በቱርክ እየተካሄደ ያለውን ሁኔታ የማጋለጡን ኃላፊነት ለዓለም አቀፍ መገናኛ ብዙሃን አሳልፎ ሰጥቷል። ይሁን እንጂ የቱርክ ባለስልጣናት እንደ አሜሪካ ድምፅና የጀርመን ድምፅ ያሉ በቱርክ ቋንቋ ስርጭት ያላቸውን ዓለም አቀፍ ጣቢያዎችን የኢንተርኔት አቅርቦት አግደዋል። ስለዚህም እነዚህን የዜና አውታሮች ማግኘት የሚቻለው ቪፒኤን በመጠቀም ብቻ ነው። ርስትሪክትን አክስስ ቱ ኢንተርኔት ኢንተርኔትን መገደብ ለአገዛዞች እንደመመሪያ የሆነ ነው በተለይም እንደ ቱርክ ባሉ ሀገራትና በተቀረው ዓለም ላይ ጭምር ቪፒኤን መጠቀም አድካሚ ሆኗል በተጨማሪም ባለስልጣናቱ በስፋት ጥቅም ላይ የሚውሉ ቪፒኤኖችንም አግደዋል ሴንሴራ ነው ሁኔታው የሌባና ፖሊስ ነው ይላሉ የቴክኖሎጂ አቅራቢ ሰዎችም የኢንተርኔት አቅርቦት እንዲኖራቸው የተለያዩ አማራጮች ላይ በመስራት ላይ ይገኛሉ ይሁን እንጂ ሁሉንም የሐሰተኛ ዜናዎች አጣርቶ ማቅረቡ ላይ መዳከማቸውን ነው የሚናገሩት አልተርናቲቭ ሜዲያ ወደ ረክቢዝም ይህንን ለመዋጋት አማራጭ የለንም። ቡድናችን 20 ወይንም 15 አባላት ቢኖሩት ነው፣ ነገር ግን በሌላው ወገን የተሰለፉት ሰራዊት ነው ያላቸው የመራጭ አስተያየቶች እጅግ ጥብቅና ጠባብ የሆነ የምርጫ ውድድር እንደሚኖር መጠቀማቸው እንዳለ ሆኖ፣ ተንታኞች ታዲያ የሐሰተኛ መረጃዎች ስርጭት በምርጫ ሂደቱ ላይ ጋሬጣ መሆናቸውን ጠቁመዋል። ለዶሪያን ጆንሰን ዘገባ አይደንገረመው ከዋሽንግተን ዲሲ ዝግጅታችን ይቀጥላል። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በዩናይትድ ስቴትስ የያዝነው ወር የጥቁሮች ታሪክ ወር በመባል እየተዘከረ ይገኛል። ይህን አስመልክቶ በሎስ አንጀለስ ከተማ ጥቁር የስነ ጥበብ ሰዎች አሜሪካ ውስጥ የነበራቸውን አስተዳደግ ያንጸባረቁበት ሌላ የስዕል አውደ ርእይ ተከናውኗል። የጂኒያ ዳሎትን ዘገባ ሀብታሙ ስዩም ያዘጋጀው ከኒውዮርክ የመጣው የስነ ጥበብ ሰው ጋይ ስታንሊ ፌሎውሽ አበባችንን አበርክቱልን በሚል የሰየመው የስዕል ሥራዎች ስብስብ ለአፍሪካ አሜሪካውያን ባህል ክብር እንደሚሰጥ ይናገራል። ሕፃን ሁኜ ሁልጊዜ ወደ ሙዚየሞች ይሄድ ነበር። በዚያ ሁልጊዜ የማየው የነጭ ሰዎች ምስል ብቻ ነበር። እኔን የመሰሉ የጥቁርና የጸይም ህዝቦች የፊት ገጽ የሚያሳዩ ሥራዎች አልነበሩም። እኛኑ ለማክበር ወስኛለሁ። ፌሎውሽ በሎስ አንጀለሱ የኪነ ጥበብ አውደ ርዕይ ላይ ጥቁር የፈጠራ ባለሙያዎችን ከወከሉት መካከል አንዱ ነው። የጨዋታ ጊዜ ሲል በሰየመው ስራ ግሪጎሪ ሴንት አማንድ ነጭ ያልሆኑ ህጻናት አሜሪካ ውስጥ በሚያድጉበት ጊዜ ያላቸውን የራስ ምልከታ ይዳስሳል። በጥቁርና ነጭ ቀለም ከቀረቡት የፊት ገጽታ ምስሎች በላይ የሚዋልሉት ቀለሞች ሀሳቦች ናቸው። የሚያውቅህ አንድም ሰው በሌለበት ዘው ብሎ እንደ መግባት ነበር። እኔን የሚሰማኝ በልዩ ሁኔታ ነው ሰዎች የሚመለከቱህ አንደበትህ ሲከፈት ግን ማንነት ስለሚታወቅ ያ ከማህበረሰቡ የምትጠበቅበት ጋሻ ይሆናል። አንተ የእነሱ አካል ብቻ አይደለህም፣ አንተ ይህኛው ሰው ነህ። ሁሉም ስራዎቼ በዚያ ዙሪያ ነው የሚያጠነጥኑት። ጃማይካ የተወለደው ኦኔልስካት በበኩሉ ወደ ዩናይትድ ስቴትስ በስደት ከመጣ በኋላ ስለ አዲሱ ሀገር በማወቅ ሂደት ውስጥ ያስቀራቸውን የልጅነት ትዝታዎችን አጋርተዋል። እንደ አንድ አፍሪካዊ አሜሪካዊ ዓለምን እንዴት ማሰስ እንዳለብህ በጥንቃቄ መረዳት መቻል በጣም አስፈላጊ ነው። ሌሎች እንዴት እንደተገነዘቡን ማሰብና ሌሎች ጉዳዮች በአእምሯችን ያለመቋረጥ ከምናስባቸው ነገሮች ውስጥ አንዱ ነው። ሴሮን ግሪን የተባለው የሥነ ጥበብ ባለሙያ ደግሞ ጥቁር አሜሪካውያን ትኩረት መነፈግም ሆነ ከመጠን በላይ በትኩረት ውስጥ መግባት እንደሚገጥማቸው ይናገራል። እኔ እንኳን የገጠመኝ ከልክ በላይ ትኩረት ውስጥ መግባት ነው። የዚህ ምክንያቱ ደግሞ ጥቁር ሰው አደገኛ ነው የሚል ትምህርት ዓለም በመማሩ ነው። ትኩረትን ያለማግኘት ችግር ያን ያህል አይገጥመኝም። ስታርባክስን በመሰሉ የቡና ቤቶች ውስጥ አይተውህ እንዳላዩ እንደሚሆኑት አይነት ቀላል ነገሮች ቢገጥሙ ነው። እነዚህን የሥነ ጥበብ ሰዎች አስተባበራ ሥራቸው በሎስ አንጀለስ እንዲታይ የረዳችው ብሮክሊን ላይ መሠረት ያደረገ የሥነ ጥበብ ሥራዎች ማሳያ ተቋም ባለቤት ታንያ ዊድሜር በሥነ ጥበብ ውስጥ የጥቁር ጠቢባን መወከል መላውን ማኅበረሰብ ከፍ አድርጎታል ትላለች። ማናቸውም ሰዎች ወደ ማሳያው ስፍራ አሊያም ሙዚየም ውስጥ ሲገቡና እዚያ በሚገኝ የገጽታ ምስል ላይ ራሳቸውን ሲያዩ በእጅጉ ደስ ይላቸዋል። ሰዎች እውቅና እንደተሰጣቸው እንዲሰማቸው ያደርጋል። በምስሉ ላይ ጋር ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በበርካታ የዓለም አካባቢዎች አይሴል ወይም ዳኤሽ ያለው የመንቀሳቀስ አቅም በከፍተኛ ደረጃ መዳከሙን የተባበሩት መንግስታት ድርጅት ያወጣው አዲስ ሪፖርት ያመለክታል። ያም ቢሆን ይህ አሸባሪ ቡድን ተመልሶ እንዳያንሰራራ አሁንም ትልቅ ስጋት መደቀኑ አልቀረም። ይህ በተለይ በምዕራብ አፍሪካና በሳህል ቀጣና ተጨባጭ ስጋት መሆኑን በማውሳት የዛሬው ርዕሰ አንቀጽ ጽሑፉን ጀምረዋል። በተጠቀሱት የአፍሪካ አካባቢዎች የአይስል ቅርንጫፍ ቡድኖች ቁጥር እየተበራከተና ከጊዜ ወደ ጊዜም በይበልጥ በየግላቸው እየተንቀሳቀሱ መሆናቸውን ያመለከተው ርዕሰ አንቀጹ ይህ አካሄድ ከቀጠለ በስተ ምዕራብ ሳህል ከማሊ ያነሳ እስከ ናይጄሪያ ድንበር የሚዘልቅ የጸጥታ መደፍረስ ሊያስከትል እንደሚችል አስገንዝበዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ተለዋጭ አምባሳደር ሮበርት ውድ፣ ዩናይትድ ስቴትስ በተለይ በአፍሪካ ዙሪያ ስለተጋረጠው የሽብርተኝነት ስጋት የመንግስታቱ ድርጅት ዋና ጸሐፊ በዝርዝር ላቀረቡት ሪፖርት ልዩ ትኩረት መስጠቷን ተናግረዋል። We share his concern over developments in West Africa and the Sahel, where the situation is deteriorating and becoming more complex. አፍሪካና ሳህል ቀጠና ውስጥ ስለሚታየ ያላቸውን ስጋት እኛም እንጋራለን በዚያ ያለ ከጊዜ ወደ ጊዜ በይበልጥ እየተወሳሰበ የባሰ አለመረጋጋትም ተደቅነዋል ለአፍሪካውያኑ አጋሮቻችን የአይሲስ እና የአልቃይዳ ቅርንጫፎችን እንቅስቃሴ ዓለም አቀፍ ሕግን በተከተለ መንገድ ለማክሸፍ እና ቡድኖቹን ለመደምሰስ የሚያስፈልጋቸውን ወሳኝ እርዳታ መስጠታችንን ቀጥለናል። ያ ብቻ ሳይሆን ኢራቅና ሶሪያ ውስጥ ያለው ሁኔታም ያሳስበናል ያሉት አምባሳደሩ ዓለም አቀፉ ማህበረሰብ ይህንን ስጋት ለማስወገድ ሀገሮቹ ውስጥ ካሉ አጋሮቹ ጋር በመተባበር እየሰራ መሆኑን ገልጸዋል። attacks on coalition forces, including over 170 attacks in recent months on U.S. forces. ባለፉት ወራት ከኢራን ጋር የተሰለፉ ታጣቂዎች በዩናይትድ ስቴትስ ኃይሎች ላይ ያደረሷቸውን ከ170 በላይ ጥቃቶች ጨምሮ በጥምረቱ ኃይሎች ላይ ጥቃት እየተፈጸመ ነው። እነዚህ ጥቃቶች አይሲስ ተመልሶ እንዳያንሰራራ ለመከላከል ዓለም አቀፉ ማህበረሰብ ያለውን አቅም በቀጥታ ያዳክማሉ። አምባሳደሩ ወደ አስከትለውም ሰሜን ምስራቅ ሶሪያ ውስጥ ባሉ ካምፖች ተይዘው ያሉ የሶስተኛ ሀገር ዜጋ የሆኑ የአይሲል ተዋጊዎችና ተፈናቃዮችን ወደ ሀገራቸው መመለስ ቀውሱን ለማክተም ከሁሉም ዘላቂው መፍትሄ መሆኑን መጠቆም ተገቢ ነው ብለዋል። በአካባቢው አይሲስ እንዳያንሰራራ ለመከላከል እንደሚጠቅም ያመለከቱት አምባሳደሩ ባለፉት ስድስት ወራት ውስጥ በተለይ የኢራቅ መንግስት ወደ ሀገራቸው የሚመልሳቸው ሰዎች ቁጥር መጨመሩን ገልጸው ይህ እንደሚቀጥል ተስፋ ሰጪ ነው ብለዋል። ከግጭቶች ጋር ተያይዘው የሚፈጸሙ ጾታዊ ጥቃቶች ጉዳይ ሌላው ዩናይትድ ስቴትስ ቅድሚያ ትኩረት የምትሰጠው ጉዳይ መሆኑንም አምባሳደሩ አስከትለው ጠቅሰዋል። ዋና ጸሐፊው በሪፖርተራቸው እንደጠቀሱት የመንግስታቱ ድርጅት ተቋማት ጾታዊ ጉዳዮችን ባገናዘበ መንገድ ኃይል ተጠቃሚ ጽንፈኝነትን ለመከላከል አዋጪ የሆኑ ስትራቴጂዎችን መቅረጹ ደስ ብሎናል። የሴቶችና የተገፉ ህብረተሰብ ክፍሎች ድምፅ ሁከተኛ ጽንፈኝነትን ለመታገል በሚደረጉ ጥረቶች ውስጥ ከፍ ብሎ መደመጥ አለበት። ያ ካልሆነ አይሲስ የደቀነውን ስጋት በስኬት ለማስወገድ አይቻልም። ጸረ ሽብርተኛ ትግል ጸጥታ ተኮር ከሆኑ እርምጃዎችም ያለፈ ጥረት የሚጠይቅ ነው ያሉት አምባሳደሩ፣ ዓለም አቀፉ ማህበረሰብ አይሲስ እንዳይስፋፋ በስኬት ለመከላከል ይቻል ዘንድ ሰብአዊ መብትንና የሕግ የበላይነትን በሚያከብር መንገድ ህብረተሰብን በሙሉ በሚያሳትፉ እቅዶች ዙሪያ መስራቱን መቀጠል ይኖርበታል ያሉትን ጠቅሶ የዛሬው ርዕሰ አንቀጽ ጽሁፉን አጠቃሏል። የተከበራቸው አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ደህና እደሩ።